ገና ብዙ ያልታወቀ ሁኔታ ወይም ጠባይ ያለው የህመም አይነት እንደመሆኑ የወደፊቱን ጨምሮ ይልቁንም ደግሞ እንዳስረዳችሁት የአእምሮ ጤናን የሚመለከተው አሁን ባሉት እና ሊሆኑ በሚችሉት ውስጥ ነው እየተመለከትነ ያለ ነው። ገና አልተወጣንም፣ የዚህን ፈተና በኢትዮጵያ ገና እንደ አዲስ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀ መንገድ ካለንበት አንስቶ ባለፉት ወራት ብዙ ሰው በተጎዱበት እዚህ እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው የሚሆን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጭ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነው። እና ሁለታችሁም በጥልቀት እንድትመረምሩት ወደምፈልገው ሌላ ትልቅ ርዕስ ከመሄዳችን በፊት የምትፈነጥቁት ሀሳብ ካለ ፕሮፌሰር መስፍን እርስዎ መጀመር ይችላሉ። እንግዲህ እኛ በዚህኛው የዓለም ክፍል የምንገኝ ሰዎች ችግራችን፣ አበሳችን ብዙ ነው። ወደ ኢትዮጵያችን ብንመጣ ብዙ የሚፈትኑ ነገሮች አሉ። የነበሩ በሽታዎች አሉ፣ ተላላፊዎች፣ ተላላፊዎች ያልሆኑ በተለይ ብዙ የሚያሳስበን አሁን መጀመሪያ ላይ ፕሮፌሰር ዮናስ እንዳነሳው የክትባቱን ምሳሌ እንዳመጣው የመደበኛ የጤና ስርዓቱ መፋለስ ሊኖር ይችላል። ለምሳሌ አዲስ አበባን እንኳን ብንወስድ ብዙ ሆስፒታሎች ትምህርት ቤቶችን ጨምሮ ሊመጣ ለሚችለው ከቫይረሱ ጋር ለሚኖሩ ሰዎች ማቆያና መመርመሪያ፣ ማከሚያ፣ ማገገሚያ በሚል ብዙ ሆስፒታሎች ወይም የጤና ተቋማት ብዙውን አልጋዎቻቸውን እና ክፍሎቻቸውን ለዚሁ አዘጋጅተው በተጠንቀቅ ቆመው እየተጠባበቁ ነው። መጠባበቃቸው ጥሩ ነው። ነገር ግን ቀደም ብዬ እንዳልኩት እኛ በቂ የሆነ ተላላፊ በሽታዎች አሉ በእንቅርት ላይ ጆሮ ደግፍ እንዲባል በቂ የሆኑ ደግሞ ተላላፊ ያልሆኑ በሽታዎችም እኛ ሀገር እየሰፉ ነው የመጡት። ካንሰር በከፍተኛ ሁኔታ በመታየት ላይ ነው። የደም ግፊት፣ የስኳር የመሳሰሉት ነገሮች ድሮ የለሙ ሀገሮች ችግር እንዲባሉቱ እኛ ገና ከድህነት ሳንወጣ እሱም እየተደረቡብን ነው ያሉት። ስለዚህ እነኚህንና የመሳሰሉትን ሕክምናዎችን ያዛባብናል። ከዚህ በላይ ደግሞ ሰዎች ወደ ሆስፒታል ብንሄድ ለቫይረሱ የበለጠ እንጋለጣለን። እውነትም ነው። አንድ ወይም ሁለት ከሞቱት ውስጥ ለሕክምና ወደ ሆስፒታል እየተመላለሱ የነበሩት ሰዎች ባገኙት ንክኪ ነው ለህልፈት የተዳረጉት። እና እነኝ እነኝ ነገሮች ሰዎችን ከሕክምና ቦታዎች የማራቅም ነገር አለ። እነኝ እነኝ ያነሱን ይመስል ደግሞ እንደገና የበረሃ አንበጣ የሚባል አካባቢያችን እያተራመሰው ነው ያለው። ዝናብ ሲዘንብልን ብቅ የምትለው አንሳር ሁሉ ዛፉን ሳይቀር የሚቀረጥፍ ነው። ይሄ ሌላው ችግራችን ነው። ይሄ ችግራችን ደግሞ አነሳሳን ደግሞ ሌላው የውስጣችን የፖለቲካው፣ የመሳሰሉ ምርጫ የመሳሰሉት ነገሮች በሙሉ ግንባራችን ላይ አሉ እና ለእንደኛ አይነት ሀገር ችግሮቻችን በጣም ውስብስብ ከምንጊዜውም በላይ አንድ ሆነን ጠንክረን የምንወጣበት ጊዜ ነው። ስለዚህ ይህንን ቫይረስ ማሸነፍ አለብን ከተባለ መጀመሪያ እውነታውን ማወቅ አለብን ብዬ አስባለሁ። ምክንያቱም ለኤችአይቪ እንደምታውቁት ቫክሲን ይኸው አርባ ዓመት ሙሉ ገና እንጃ ምን እንደደረስን አላውቅም። እናንተ ናችሁ ከኔ በተሻለ የምታውቁት። እንኳን ኤችአይቪ ልናጠፋ ቀርቶ ትክክለኛውን ቫክሲን እንኳን እስካሁን አላገኘንም። ወደ እናንተ እንደምንሰማው ሬምዴሲቪር የሚባለው መድኃኒት እሱም ያድናል እየተባለ ነው። እናንተ ጋር እንዲህ እንዲህ አይነት አንዳንዶቹ ላግዠሪ የሚባሉ የሕክምና አይነቶች ናቸው እና እነሱን ለማግኘት ምናልባት ብዙ ጊዜያቶችን ሊፈጅብን ይችላል እና ከብዙ ህይወት በኋላ ሊሆን ይችላል። ስለዚህ እነኝ እነኝ ሁሉ ነገሮች ስለሚያሰጉን ዋናውና የኛ መውጫው መንገድ ነው ብዬ የማስበው አሁንም ቢሆን ህብረተሰባችንን በሚገባ ማስተማር፣ በሚገባው ቋንቋ ቦታው ድረስ መድረስ፣ በተለይ ደግሞ ከቫይረሱ ጋር ንክኪ ያላቸው ሰዎች በተቻለ መጠን ወደ አርብቶ አደሩ ጋር አርሶ አደሩ ጋር እንዳይሄዱ አርሶ አደሩን እና አርብቶ አደሩን መጠበቅ ያለብን ይመስለኛል ምክንያቱም አብዛኛው ኢኮኖሚያችን የተመሰረተው አርብቶ አደሩ አርሶ አደሩ ጋ ነው። ስለዚህ ያሉን በሀገር የምናመርታቸውን ነገሮች ምግብ አይነቶችን ካላሳደግን በዚህ እየወደቀ ባለ ኢኮኖሚ ትናንትና ይሆን ጋዜጣ ሳነ በዚህ ወር ብቻ ኢትዮጵያ ውስጥ የገቢዎች ሚኒስቴር ከሁለት ቢሊዮን ብር በላይ ነው ያጣው ገቢ ማስገባት ከነበረበት ይሄ ለእኛ በጣም ትልቅ ገንዘብ ነው። ምክንያቱም ድሮ ወይም ቀደም ባለው ጊዜ ከኮሮና በፊት ሌሎች ትልልቅ ሀገሮች ይደጉሙናል፣ በጀታችን ይደጉማሉ፣ ለእርዳታ ይደርሱልናል፣ ምግብ ያበሉናል፣ ዘይት ይልኩልናል። አሁን ግን እነኛ ሀገሮች ራሳቸው ያሉበት ሁኔታ ስናይ በጣም አስቸጋሪ ነው። መጠበቅም አለብን ብዬ አላስብም። ስለዚህ እነህ እነህ ነገሮች ባሉበት ሁኔታ ተጠናክረን የሀገራችንን ጸጥታና ሰላም እንዲረጋጋ ካላደረግንና በአካባቢያችን ያለውን ጂኦፖለቲካል ነገር እንዲስተካከል ካላደረግን ከቫይረሱ የበለጠ ከቫይረሱ በኋላ የሚመጣ ኢኮኖሚ እና ሌላም ሌላም የሚያናጉን ነገሮች የበለጠ ይጎዱናል ብዬ አስባለሁ። ይህ ትልቅ ርዕስ ነው። እንደተባለው አሁንም ደጋግመን የምንለው ህብረተሰባችን የምንሰጠው ትምህርት ከህብረተሰቡ ጋር ሊሄድ የሚችል የእናንተን እንዳለ ብንገለብጥ በጭራሽ የሚሆን ነገር አይደለም። ስለዚህ ከእኛ ጋራ ሊሄዱ የሚችሉ መፍትሄዎች ምንድን ናቸው የሚለውን ከእናንተ ጋር ያሉ ወገኖቻችን እኛ ጋር ካሉ እና ባህላዊው የችግር አፈታት ዘዴ ከሚሰጠው መፍትሄ ጋር አብሮ በማጠናቀር ችግሮችን መቅረፍ ይቻላል ብዬ አስባለሁ። መልካም ፕሮፌሰር መስፍን ባህልን፣ የኑሮ ዘይቤን፣ አኗኗርን የሚመለከተው ላይ የስነሰብ ጥናት ባለሙያዎች በመሰረቱ ባህል ውስጥ አገር ውስጥ ያሉ ስራዎችም መኖራቸውን እነሱን ከዛሬ ሁኔታ ጋር ማዛመድ ትኩረት ሊሰጠው የሚገባ መሆኑን ጠቅሰዋል። የሚያወያዩ ምናልባትም ለሀገር የሚሆኑ ለሁኔታዎች የሚያመቹ ዘዴዎችን መጠንሰሱ መርጫ የሌለው ይመስላል። ፕሮፌሰር ዮናስ ወደ ትልቁ ርዕስ ከመሄድ በፊት እዚህ ባለንበት በዩናይት ስቴትስ ሆነ በተቀረው ዓለም ኢትዮጵያውያን በያሉበት ሌሎችንም ማህበረሰቦች ጨምሮ እንዲህ ፈታኝ የሆነ ሁኔታ ለመጋፈጥ የሚደረገው ጥረት ነባራዊ ሁኔታና ምናልባትም በሂደት የሚጠብቁ ፈተናዎችን ሰዎች ራሳቸውን ማዘጋጀት ከሚጠበቅባቸው ወይንም የተሻለ ነው እስከሚባለው ድረስ ምን ይሆን በተጨባጭ ሰዎች ማድረግ ያለባቸው ከግምት ሊያስገቡ፣ ሊያስተውሉ ይገባል የሚሏቸውን እርሱም የበኩለውን ይፈንጥቁና ቀደም ብለን ያስተዋወቅነው አሁን ያለንበት ሁኔታ የደቀነውን ፈተና ምንኖርበት ከምንፈልገው የህይወት መንገድ ጋር ወደምናዛምድበት ሌላ የውይይታችን ጫፍ እንዘልቃለን። አመሰግናለሁ። አሉላ ፕሮፌሰር ስን ባለው ለመጨመር አንድ በእውነት በሀገራችን ማድረግ የሚገባን ዋናው ነገር በእጃችን ላይ ያለውን በደንብ መጠቀም መቻል። ለምሳሌ ያክል አሁን ቫይረሱን በሚመለከት ትልቅ ህብረት መኖር አለበት። ህብረተሰቡ በሙሉ የፖለቲካ መሪዎች፣ የኢኮኖሚ የሳይንስ አሁን ትልቅ የመተባበር ስሜት መኖር አለው። መጀመሪያ በህይወት መኖር አለበት፣ አንድ ሰው ስልጣን ከመያዙ በፊት። ስለዚህ ይሄ አያ አለው ስለ ምርጫ ገና ስለ ምርጫ ክርክር ለማድረግ ነው፣ ይሄ ህይወት ላይ ቅድሚያ፣ ለህይወት ነው። ስለዚህ ህዝቡ ይህንን የህብረት ስሜት ኃላፊነት ያለው ደግሞ የተማሩ ህብረተሰብ የራሱን ፍላጎትና ጥቅም ለጊዜው የቫይረሱ ጉዳይ መስመር እስኪዝ ወደ ጎን አድርገው የመተባበር ይሄ አንድ ዋናው ነገር ነው። ሁለተኛው በህብረተሰቡ ዘንድ ተደማጭነት ያላቸውን ሰዎች ኦፒንየን ሊደር፣ ቅድም እንዳልነው በሚገባ አስተባብሮ በህብረተሰቡ በግራስሩት ሌቭል አስተዋጽኦ እንዲኖራቸው ማድረግ። ከዛ በተጨማሪ አንዳንድ እየተደረጉ ያሉ ደግሞ ጥሩ ነገሮች አሉ። አምባሳደር ፍጹም እዚህ የአሜሪካን ሀገር ኢኮኖሚስቶችን፣ ሐኪሞችን፣ ሳይንስ ሰዎችን አሰባስበው ምክር ቤት የዚህ የኮቪድ በሽታ አማካሪ ቡድን አቋቁመዋል። እዚህ ብቻ ሳይሆን ከአገር ቤቱም ጋር አገናኝተታል። አገር ቤት የጤና ጥበቃ የተለያዩ ኮሚቴዎች የሚሰሩ አሉ። ለምሳሌ ዶክተር አዜብ ስለ አእምሮ ጤና የሚመለከት ከኮቪድ ጋር የተያያዘ የሚመሩት ኮሚቴ ያለ ጤና ጥበቃ አለ። ይሄ ውጭ ያለውና የአገር ቤቱ አብረው ነው የሚሰሩት እንጂ አንዱ ለአንዱ እኔ አውቅልሃለሁ ይህን ተከተል የሚለው አይነት አይደለም። እና ይሄ ጥሩ ምሳሌ ነው እንዲህ ተባብሮ መስራት ድሮ ፖለቲካ እና ኮረንቲ በሩቅ ነው ብለን ማንጠ እንኳን በኮቪድ የተነሳ እንተባበራለን የግል ኖሮ ነው የምኖረው ምን ምስጠል ገባን ብለን ያለ ነው። አሁን ግን የሀገር ጉዳይ ነው። ኮቪድ በሚመለከት ከማንም ሰው ጋራ ከማንኛውም ጋር ተባብረው የመስራት ይሄ ኢፌክቲቭ ሪሶርስ ዩቲሊዜሽን እና ከዛ ደግሞ በተጨባጭ ሁኔታ እንደ ወረዳው እንደየአውራጃው፣ እንደየባህሉ ሁኔታ ነው እንጂ ቻይና ውሃን ውስጥ ሎክዳውን ሁሉ ነገር ተዘግቶ ሰርቷል፣ እና ሁሉም ነገር እዚህም ይሰራል ማለት አይደለም። የቻይና የሕክምና የመከላከል በሽታው ኃላፊ በዌቢናር ሳይንስ አካዳሚ ቀርበው ተናግረው ነበር። እኛ የወሰድነው እርምጃ ለእኛ ሀገር ሰርቷል፣ የግድ እኛ ያለውን ነገር እንደው በካርቦን እያተማችሁ ውሰዱ ማለት አይደለም። እና ባለን በተቻለ መጠን የህብረት ስሜት መኖር አለበት። ይሄ የህብረት ስሜት ከሌለ እና አንዱ በህይወት ስለመኖር እንዴት እንኖራለን ሲል ሌላው በሌላ በተለይ እንደ ኢትዮጵያ ላለው መከላከል ላይ ነው መተኮር ያለብን። እና ይህንን ለመከላከል ደግሞ የህብረት ስሜት መኖር አለበት። መልካም፣ አመሰግናለሁ። በድጋሚ የአእምሮ ጤናውንም አጠቃላይ ከዚህ ኮቪድ አስራ ዘጠኝ ጋር ተያይዘው መታየት ያለባቸውን ቁም ነገሮችን በስፋት አካፍላችኋል። የሕይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርም እና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንጻር ኮቪድ አስራ ዘጠኝ አዎ፣ ያስጨንቃል፣ ወረርሽኝ ነው። ብዙ ጣጣ አምጥቷል። ወዴት ይህን እንደሆነ አናውቅም። እዚህ መሀል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርበዋሉ። ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? ከሰጠን ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን? አድማጮቹ ውይይታችን አልተቋጨም እርስ በርስ በያላችሁበት እንድትነጋገሩበት ጭምር ለመጋበዝ በተነሳው ጭብጥ ዙሪያ ከሁለቱ የአእምሮ ህክምና አዋቂዎች ፕሮፌሰር መስፍን አርያ ና ፕሮፌሰር ዮናስ እንዳለገዳ ጋር የተካሄደውን ቀጣይ ውይይት እልባት ካደረግንበት ነጥብ እንጀምራለን በሶስተኛው ክፍል ነው ታዲያ እንድትከታተሉ ተጋብዛችኋል ለአሁኑ እንግዶችን ፕሮፌሰር ዮናስ እንዳለገዳን ና ፕሮፌሰር መስፍን አርያያን ለጊዜያቸው አመሰግናለሁ ዜርስጥልኝ